ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ህዳር 6 ቀን 2012 ዓ ም ዝግጅታችን አሁን ጀመረ። በወቅታዊ ጉዳዮች ላይ የሚያተኩረው ሳምንታዊ ቅንብር እሰጣ ገባ በሲዳማ ህዝበ ውሳኔና አንድምታው ዙሪያ የሁለት ወገን ሀሳቦችን ለመፈተሽ ባለፈው ሳምንት የተጀመረው ቅንብር አለን። በየሳምንቱ ደሳለኝ መኮንን የሚያቀርበው የሙዚቃ ቃናም በምርጥ የእንግሊዝኛ ዜማዎች ያዝናናችኋል። ጤና ስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች የዛሬውን ቅዳሜ ህዳር 6 2012 ዓ ም ዝግጅታችንን የማስተናግዳችሁ አዳኝ ፍሳሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ያቀናብራል። አሁን የዓለም ዜናዊ ይቀድማል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ዜናውን የማቀርብላችሁ ሶሎሞን አባተ ነኝ። ቴክኒሺያኑ ኒክ ኢቫኖቭ በስቱዲዮ መሳሪያዎች ላይ ይገኛል። የኢትዮጵያው ገዢ ጥምረት የኢህአደግ የሥራ አስፈጻሚ ኮሚቴ የግንባሩን ውህደት በአብላጫ ድምፅ ማጽደቁን ለግንባሩና ለመንግሥቱ ቅርበት ያለው ፋና ብሮድካስቲንግ ኮርፖሬሽን ዘገበ። የግንባሩ ውህደት የጸደቀው በስድስት ተቃውሞና በአብላጫ ድምፅ መሆኑንም ፋና አክሎ ዘግቧል። ሕብረ ብሔራዊ ፌዴራሊዝም ተጠናክሮ በሚቀጥልበትና የራስ አስተዳደር በሚጎለበትበት ሁኔታ ላይ ትኩረት ሰጥቶ ሥራ አስፈጻሚ ኮሚቴው በዛሬው ስብሰባ በዝርዝር መወያየቱን ፋና ያነጋገራቸው የግንባሩ ሥራ አስፈጻሚ ኮሚቴ አባል መናገራቸውን አመልክቷል። አዲሱ ውህድ ፓርቲ የሁሉም ብሔር ብሔረሰቦች ፍትሐዊ ውክልና ያለበት እንዲሆን የሥራ አስፈጻሚ ኮሚቴው መምከሩም ተነግሯል። ኮሚቴው ውይይቱን ነገም እንደሚቀጥልና ለአዲሱ ፓርቲ በተረቀቀው ፕሮግራም ላይ እንደሚወያይ ፋና አክሎ ዘግቧል። ዘርዘር ያለ ዘገባ ይዘን እንመለሳለን። የድሬዳዋ ዩኒቨርሲቲ አንድ ተማሪ ከፎቅ ላይ ወድቆ ሕይወቱ አልፏል ሲል አስታወቀ። ሆኖም ከትናንት ጀምሮ በዩኒቨርሲቲው ውስጥ መረባበሽ መኖሩም ተነግሯል። ሕይወቱ ያለፈው ተማሪ የሚገኝበት ሁኔታና ሌሎችንም ወደ ሆስፒታል የደረሰበትን ሁኔታ እና ሌሎችንም ዝርዝር ሁኔታዎችን ያካተተ ዘገባ አዲስ ቸኮል በተከታዩ ዘገባው አካትቷል። አበባ የዋ በጀ የተባለ የጨርቃ ጨርቅ ምህንድስና የሶስተኛ ዓመት ተማሪ በዛሬው ዕለት ከፎቅ ወድቆ ህይወቱ ማለፉን የድሬዳዋ ዩኒቨርሲቲ በፌስቡክ ገጹ አስታውቋል። በዩኒቨርሲቲው ከትላንትና ምሽት ጀምሮ ግጭት ስለነበረ የልጁ ህልፈትም ከዚሁ ግጭት ጋር የተያያዘ መሆን አለመሆኑ አልተረጋገጠም። ሆኖም ዩኒቨርሲቲው ጉዳዩ የተጣራ እንደሆነና ይህንን በተመለከተ ዝርዝር መረጃ እንደደረሰው እንደሚያሳውቅ ገልጿል። ከትላንትና ምሽት ጀምሮ በነበረው ግጭት ተጎድተው ለህክምና ሳቢያ ሆስፒታል ስለገቡትና በዛሬው ዕለትም ህይወቱ ስላለፈው ተማሪ አበባ የዋ በጀ የሆስፒታሉ ጠቅላላ ሐኪም ዶክተር አዲስ መስፍን ለጋዜጠኞች እንዲህ ብለዋል። አሁን ባለው ሁኔታ ግቢ ውስጥ የነበረው ከማታ ጀምሮ ብዙ የተጎዱ አሉ። ማታ በቁጥር ነው ኦልሞስት ወደ አስራ ሁለት የሚሆኑ ተማሪዎች ማይነር ትሮማ የደረሰባቸው ሄድ እንጁሪ ያለ ፍራክቸር ያላቸዋሉ። ከፎቅ ላይ ይዘለሉ አሉ። ትሮማ የደረሰባቸዋሉ። እንደዚህ አይነት ሰዎች መጥተዋል። ለህይወት የሚያሰጋ ደረጃ የነበረ ሰው አልነበረም። ትናንት ነው ከነበሩት አስራ ሁለት ሰዎች ውስጥ ስብራትና ቀለል ያለ ከዛ ውጭ የጭንቅላት ጉዳቶችን የሚቀጥለው ሀያ አራት ሰዓት ውስጥ እናውቃለን። የሚቀጥለ ደም መፍሰስ ወይ ሌላ ነገር አላቸው የሚለው። እስከዛ ድረስ ግን ያን ያህል ለህይወት የሚያሰጋ ነገር የላቸው። አሁን ጠዋት ሁለት ሰዓት ላይ የመጣው ኦልሞስት ዴድ ኦን አራይቫል የሚባለው ማለት ነው። ኦልሞስት እንደደረሰ ነው ህይወቱን የጠፋው። ሁለት ሶስት ደቂቃ ነው እንደመጣ። ያው ኢንፎርሜሽን እንደደረሰ ከፎቅ ላይ እንደተወረወረ ነው። ይወርወር ይዝለል እርግጠኛ አይደለም። ያው የመጣው ፌዴራል ይዞት የመጣው ብዙ ብሊዲንግ ነበረው። በአፍንጫውም፣ በጆሮም በአፉም ደም መፍሰስ ነበረው። አራይቭ ያደረገው ሲዘል በጭንቅላቱ እንደሆነ የሚያሳየው ዲፎርምድ ነበር ጭንቅላቱ። ስፓይኑም እንደዛው የተጎዳ ነገር ነበረው። ለዛ ያው ብዙም ኤክስፔክት አናደርግም ይተርፋል የሚለው። ሲመጣ ኦልሞስት ኦን ዘ ቨርጅ ኦፍ ዴዝ የሚባለው መጨረሻ ደረገው ደረጃ ነበር። ያለፈው አርብ ማታ ተጎድቶ ከመጡት ተማሪዎች መካከል አብዛኞቹ ሕክምና ተደርጎላቸው ወደ ዩኒቨርሲቲ መመለሳቸውን ዶክተር አዲስ አስታውቀዋል። ስማቸው መግለጽ ያልፈለጉ ተማሪዎችም ከዩኒቨርሲቲው መውጣት አትችሉ መባላቸው ለጥቃቱ መንስኤ ነው ሲሉ ቅሬታቸውን አቅርበዋል። በዩኒቨርሲቲው ትምህርት ከተቋረጠ አንድ ሳምንት እንዳለፈው ተማሪዎቹ ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአማራና የትግራይ ሕዝቦች ለዘመናት አብረው የቆየውን መልካም ታሪኮቻቸውንና እሴቶቻቸውን ለማፍረስ ለሚጥሩ ኃይሎች ሳይሸነፉ አንድነታቸውን ማጠናከር አለባቸው ሲሉ ጎንደር ላይ ዛሬ የተሰበሰቡ የሁለቱም ብሔሮች አባላት ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች። ዛሬ በጎንደር ከተማ በሀገራዊ እና በክልላዊ ጉዳዮች ዙሪያ ከትግራይ ተወላጆች ጋር የውይይት መድረክ ተዘጋጅቶ ነበር። ውይይቱን ያዘጋጁት የአማራ ዲሞክራሲያዊ ፓርቲ የጎንደር ከተማ አስተዳደር ጽህፈት ቤት ከትግራይ ዲሞክራሲያዊ ትብብር ፓርቲ ጋር በመሆን ነው። የትግራይ ዲሞክራሲያዊ ትብብር ፓርቲ ሊቀመንበር ኢንጂነር ግዳይ ዘራጽዮንን ለአሜሪካ ድምጽ በስልክ እንደተናገሩት የትግራይና የአማራ ህዝቦች ለዘመናት አብሮ የቆየ መልካም ታሪኮች አሏቸው። ይህንም መልካም እሴቶቻቸውን ለማፍረስ የሚጥሩ የፖለቲካ ቁማርተኞችን አንድነት ፈጥረው

የአማራ ዲሞክራሲያዊ ፓርቲ የጎንደር ከተማ አስተዳደር ጽሕፈት ቤት ኃላፊ አቶ ሞላ መልካሙ በበኩላቸው የጎንደርና የትግራይ ሕዝብ አንድነቱን በማጠናከር የሰሬኞችን ተንኮል በማክሸፍ ሀገርን መታደግ እንዳለበት ተናግረዋል። የትግራይ ሕዝብና የአማራ ሕዝብ ውህደት ወደ ተሻለ ደረጃ እንዲመጣ ለማድረግ የሚያስችል ከዚህ በፊትም የተከሰቱትን አሁን በተጨባጭ አሉትንና ከታይ ይፈጠሩ ይችላሉ ምንም የሚያሰጋቸውን ችግሮች በአንድነት ለመመከትና አጠቃላይ በዋነኞቹ ችግር ፈጣሪዎች ላይ ሁለቱ ህዝቦች እንዳይታረቁና የልንነት ባላንጣና ባለደመማ እንዲቀጥሉ ለሚሰሩ ሀይሎች የጋራ ክንድ ለማሳረፍ ይህንን ደግሞ በጋራ መታገል ይገባል፣ በማለት የአቋም መግለጫ በማውጣት ውይይታቸውን አጠናቀዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አመሰግናለሁኝ አስቴር። የኢራን መንግስት የነዳጅ ዋጋን ወደ እጥፍ በሚጠጋ መጠን በመጨመሩ በሀገሪቱ ስድስት ከተሞች ውስጥ ተቃውሞ ተቀስቅሷል። የሰው ቅሬታ በኢንተርኔትና በማኅበራዊ መገናኛዎች ላይም እጅግ በርክቶ መውጣቱ ታይቷል። መንግስቱ ያለ ቅድሚያ ማስጠንቀቂያ ዛሬ ባወጣው ማስታወቂያ የነዳጅ ዋጋ በመጪው እስከ አስር ቀናት በሚደርስ ጊዜ ውስጥ በ እጥፍ እንደሚያድግ ተናግረዋል። የአንድ ሊትር ቤንዚን ዋጋ አሁን ካለበት ሁለት ብር ከ38 ሳንቲም በኢትዮጵያ ምንዛሪ መሆኑ ነው ወደ ሶስት ብር ከ87 ሳንቲም እንደሚያሻቅብ አውጇል። ለአንድ የግል ተሽከርካሪ ለወር የተመደበው 60 ሊትር መሆኑንና ከዚያ ኮታ በላይ በሚገዙ ላይ አዲሱ ዋጋ በእጥፍ እንደሚጨምር ተነግሯል። ሐሳቡ ስድሳ ሚሊዮን ለሚሆንና ከሀገሪቱ ሕዝብ ሶስት አራተኛ ለሚሆነው በአነስተኛ ገቢ ላይ ለሚኖር ሕዝብ ድጋፍ ለማድረስ መሆኑን መንግስቱ አስታውቋል። እስራኤል ዛሬ በጋዛ ሰርጥ ላይ የአየር ድብደባ አካሄዳለች። ድብደባው የተፈጸመው ከትናንት በስቲያ ሐሙስ ተኩስ የማቆም ስምምነት በተደረሰበት ሁኔታ ነው። የእስራኤል መንግስት ዛሬ ባወጣው መግለጫ ድብደባውን ያደረሰው ሐማስ ከሚቆጣጠረው አካባቢ ሁለት ሮኬቶች ከተተከሱ በኋላ መሆኑን አስታውቋል። ሮኬቶቹ ጉዳት ሳያደርሱ በሚሳኤል መከላከያ ስርዓት መክሸፋቸውንም የእስራኤል መንግስት አክሎ አስታውቋል። ለዜና የተመደበው ሰዓት አበቃ። በማጠቃለያው እንደገና እንገናኛለን። ለቀሪ ዝግጅቶች ወደ አዳነች ልመልሳችሁ። አድማጮች የምትከታተሉት በ22 በ25ና በ30 ሜትር ባንዶች ባጭር ሞገድ በአህዱ ሬዲዮ ኤፍኤም 943ና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ቀዳሚው ቅንብር እናምራ። እሰጥ አገባ በወቅታዊ ጉዳዮች ላይ የሚያተኩረው ሳምንታዊ ቅንብር ሰጥ አገባ በሲዳማ ሕዝበ ውሳኔና አንድምታው ዙሪያ የሁለት ወገን ሐሳቦችን ለመፈተሽ ባለፈው ሳምንት የተጀመረው ቅንብር ነው የያዘው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀዳሚው ዝግጅታቸው እልባት ካደረጉበት ይጀምራል። በቅድሚያም እንግዶቹ ራሳቸውን ያስተዋውቃሉ። ሽመልስ ኪታንጆ እባላለሁ። እዚህ ዋሽንግተን ዲሲ አካባቢ ሜሪላንድ ነው የምኖረው። ፓርቲ አቋቁመን ከመስራት ጀምሮ የኢትዮጵያን ፖለቲካ በቅርበት ይከታተላለሁ። በተለይም የደቡብን ሁኔታ፣ የተለያዩ የፖለቲካ እንቅስቃሴዎችን፣ ማህበረሰቡም እና እዛ አካባቢ ያሉ የፖለቲካ ድርጅቶችንም እንደዚሁ በማስተባበር ደቡብ አካባቢ የሚኖሩ ህዝቦችን የጋራ ጥቅም ለማስጠበቅ የጋራ እንቅስቃሴ ስናደረግ ቆይተናል። ድርጅታችን የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት ነው የሚባለው። ሁሉም ብሔር ብሔረሰቦች የተወከሉበት የፖለቲካ ድርጅት ነው። አሁንም በተወሰነ ደረጃ ይንቀሳቀሳል። ሶማሊያው፣ ያው የለውጥ ሁኔታ ተፈጠሮ የተወሰኑ ዳስተቀም በብሔረሰብ በደቡብ ኦሞና በአርባ ምንጭ መካከል የሚገኝ የደራሸ ብሔረሰብ አባል ነኝ። ያመሰግናለሁኝ። አሉላ ሜ ጸጋይ ሳሙኤል ይባላል። እኔም የምኖረው ቶሮንቶ ካናዳ ነው። በተለይ ከአስራ ዘጠኝ ዘጠና አራት ጀምሮ ስዳማ በሚያደርገው ራስን በማስተዳደር እንቅስቃሴ ውስጥ አክቲቭሊ ከሃይ ስኩል ጀምሮ ሲንቀሳቀስ ነበረ። የስዳማ ተወላጅ ነኝ። እስኪ ወደ አከራካሪው ምናልባትም ከሌሎች አቅጣጫዎች ሀሳብ ወደሚነሱበት ትልቅ ጥያቄ እንሻገር። በአንድ በኩል ሲዳማ እንደ ዞን ይህን ጥያቄ ሲያነሳ በርካታ ዓመታት አስቆጥሯል፣ ብዙም ዋጋ ተከፍሎበታል። መጀመሪያውን እድል ሊሰጠው ይገባ ነበር፣ የሕዝቡ ድምጽ ሊሰማ ነበር የሚለውን አቅርባቸዋል። በሌላ በኩል በዚህ ክልል ብቻ እንኳን በርካታ ዞኖች ተመሳሳይ ጥያቄ አቅርበዋል። ይሄ ውሳኔ ይሁንታ ቢያገኝ ምንድን ነው አንድምታው? የሁሉም ዞኖች ጥያቄ በዚህ መልኩ ሊመለስ ነው? የአንዱ ወገን ክልል መሆን በሌላው ላይ ምን አንድምታ ያሳድራል? የፖለቲካ አስተዳደራዊ መዋቅሮች፣ የኢኮኖሚ ጥያቄዎች፣ እነኚህ ሁሉ ለአንዱ ክልል የሚሰጡት አዎንታዊ ጠቀሜታ ካለ በሌላው በኩል ደግሞ ምን ያሳድራል የሚለውን በሚዛን መመልከት ይጠይቃልና የቱ ጋ ነው የሚቆመውስ የክልል ጥያቄ የሚሉ ሀሳቦች አሉ። እያንዳንዱ በኢትዮጵያ ውስጥ ያለ ብሔረሰብ በሙሉ ክልሉ የሚል ጥያቄ የሚያቀርብ ከሆነ ወረዳ የሚሆነው የቱ ጋ ነው? ዞን የሚሆነው የቱ ጋ ነው? ሁሉም ክልል ሊሆን ነው ወይ? መመለስ ያለበት ጥያቄ ነው። አቶ ሽመልስ ለርሶ ላድርግ፣ ይህን ጥያቄ ተከታዩን እሺ እንግዲህ አንዱ የሲዳማ የክልልነት ራስን በራስ የማስተዳደር ጥያቄ ሲነሳ ወደ ላለፉት ከሀያ ዓመታት ለሚበልጡ ጊዜ ማህበረሰቡ እዛ አካባቢ ያሉት ሀምሳ ስድስት አካባቢ ማህበረሰብ የተለያየ ቋንቋ የሚናገር አንድ ላይ ኖረዋል። አንድ ላይ የፖለቲካ የኢኮኖሚና እንደዚሁ በተወሰነ ደረጃም የማህበራዊና ባህላዊ የሆነን ነገር በጋራ ለመገንባት የተደረጉ ሙከራዎች አሉና ያ ማስተሳሰር የሲዳማ የክልልነት ጥያቄ ሲነሳ ምንድን ነው የሚሆነው የሚለው ነገር ሌሎቹም የየራሳቸውን ጥያቄ አንስተዋል። ከዛው ጋር ተያያዘ እና እንግዲህ በህገ መንግስቱ መሰረት የምትፈታ ከሆነ አንዱ የህገ መንግስቱ ክፍተት እንግዲህ ያ ነው ብሔረሰቦች በራሳቸው ራሳቸውን በራሳቸው የማስተዳደር እስከ መገንጠል የሚሰጠው መብት ከቁጥር አንጻር ወይም ከፍላጎት አንጻር የሚገደብበት ምንም አይነት ምክንያት የለም ክፍት ነውና። ሀምሳ ስድስቱን ብሔረሰብ ሀምሳ ስድስት ክልል የመጠየቅ መብት አላቸው። ስለዚህ የመንግስት ሚና የሚሆነው የተጠየቁት ጥያቄዎች ህጋዊ በሆነ መልኩ በየ በየእርከኑ ባሉ ምክር ቤቶች በሚፈለገው ድምፅ ከጸደቁ በኋላ የመንግስት ሚና ማስፈጸም ነው ያለው እና አሁን የሲዳማ ክልልነት ጥያቄ የሚተገበር ኦልሬዲ እየተተገበረ ነው ወደ ዶፍረንደም ሄዷል። ስለዚህ ያለው አማራጭ ወይ ለሁሉም መፍቀድ ነው፣ አለበለዚያ ደግሞ የቀሩትን ማፈን የሲዳማን መፍቀድ ነው የሚሆነው። እና በተለይ አሁን በተለያየ አይነት ከምንሰማው መረጃ ክልሉን አሁን ወደ ሶስትና አራት እንደ ክላስተር አይነት የማዋቀር ከዛ ያለውን የኢኮኖሚውን እና ፖለቲካውን የተለያየ ቦታ የማድረግ ሁኔታ እየተነሱ ያሉበት ሁኔታ ነው ያለው። ይሄ ማለት ወደ አስራ ሶስት የተነሱ የክልልነት ጥያቄዎችን በኃይል ወደ ማፈን የግድ ይሄዳል ማለት ነው። እና በአጠቃላይ የክልልነት ጥያቄ ራስን በራሴ ማስተዳደር ጥያቄ አብዛኛው ኢትዮጵያ ውስጥ ከሚነሱ የተለያየ ዘርፈ ብዙ ከፖለቲካ ችግሮች አንጻር መታየት ሲኖርበት፣ ለየብቻው እየታየ ለየብቻው እየተፈታ የሚሄደው ልክ መንግስት ብሎ አምኖ ማዕከላዊ መንግስት ላይ የተቀመጠውን መንግስት ለአንዱ አባት ለአንዱ እንጀራ አባት ወይም አንዱ መብት የሚሰጠው ስትሞት መብት የሚሰጠው ንብረት ሲወድም መብት የሚሰጠው አገር በተለያየ መልኩ አካባቢው ወደ ግጭት ሲገባና እንዲህ አይነት መስዋዕትነት ካልተከፈለ በስተቀረ አይገኝም የሚል እንድምታ ይዞ ነው የሚመጣው ማለት ነው እና ክልሎች አሁን ጠይቀዋል። የሚከለከልበት ህጋዊ መሰረት የለውም። ህገ መንግስቱ ይፈቅዳል። ስለዚህ ያለው አማራጭ በኃይል ማስቆም ነው። እሱም ቢሆን ደግሞ ከሲዳማ ላይ አይተናል። ሲዳማን በኃይል ማስቆም ያልተቻለ ጉራጌን ማስቆም የሚቻልበት ምክንያት የለም። ወላይታን ማስቆም የሚቻልበት ምክንያት የለም። ጋሞን ወይም ምዕራብ አካባቢ ያሉት እነ ከፋን ማስቆም የሚቻልበት ምክንያት የለምና አጠቃላይ የሆነ መፍትሄ የሚሰጥበትን ሁኔታ ማህበረሰብ የተወከሉ ምሁራንና ፖለቲከኞች ቁጭ ብለው በአገር ደረጃ አወቃቀር ላይ የሚታየው ችግር እስካልተፈታ ድረስ አሁንም የሲዳማን ብቻ መፍታት፣ ነገም ወላይታን መስዋዕትነት ሊያስከፍል ነው። በአግባቡ ካልተፈታ ሁሉም አሁን አስራ ሶስቱ ምክር ቤቶች በምክር ቤቶቻቸው አጸድቀው አስፈርበው አስገብተዋል። እና አሁን ክልሉን የሚመራው የፖለቲካ ድርጅት ለሄድን ነው አፍኖ አስቀምጦ ያለው። ይሄ በጣም አስቸጋሪ ሁኔታ ከመፈጠሩ በፊት አሁኑኑ የሌሎቹም በእንደዚህ አይነት ሁኔታ ካልሄደ ውሎ አድሮ መስዋዕትነት ማስከፈሉ አይቀርም የሚል ነ ያለን። መልካም ለአቶ ጸጋዬ እድል ስጥ። አቶ ጸጋዬ በእርሶ በኩል ምን ይላሉ? ሌላ ተከታይ ጥያቄ ከማስከተሌ በፊት እንግዲህ ይሄ ጥያቄ ቅድም እንደተባለው ደቡብ መነሻው ሊሆን የሚችለው የደቡብ አወቃቀር ነው። ደቡብ ክልል የተዋቀረበት በተለይ አስራ ዘጠኝ ሰባት ሰማኒያ ሰባት ላይ ከዚህ በፊት አምስት ክልል የነበሩ አንድ ላይ ሆኖ ያለ ሕዝቡ ፍላጎት ሕዝቡ በግጡ ሳይወያይበት ሕዝቡን የሚወክሉ ሰዎች በተገቢው መንገድ ሳይወያዩ የተዋቀረ በመሆኑ ብዙ ሕዝቦች ወይም ደግሞ ደቡብ ውስጥ የሚኖሩ ብሄርና ብሄረሰቦች ጥያቄ እንዳላቸው ይታወቃል። የቀደመውን አስተዳደራዊ አወቃቀር ነው የሚሉት በክፍለ ሀገርነት አምስት ክፍለ ሀገሮች በውስጡ ታቅፈዋል። ክፍለ ሀገሮች ነበሩ ክልል ሰባት ስምንት ዘጠኝ አስር ና አስራ አንድ ነው እንግዲህ አንድ ላይ በአንድ ኦልሞስት፣ በአንድ ጀንበር ማለት በሚቻለው ተወስነው ነው ደቡብ ክልል እንዲሆን የተባለ ስኪል አድማጮች ያስታውሱ። የትኞቹ በደቡብ ክልል ውስጥ የተዋቀሩ ቀደም ሲል የራሳቸውን የቻሉ ክፍለ ሀገር የነበሩትን በስም ይጥሯቸው። ለምሳሌ የስዳማን በምንጠራበት ጊዜ ከዚህ በፊትም ቢሆን የስዳማን ጥያቄ በአግባቡ ያልመለሰ ባይሆንም ሲዳማ ከቡርጅና አማሮ ጋር አንድ ላይ ሆኖ የሲዳሞ ክፍል ሀገር ተብሎ የተዋቀረበት ሁኔታ አለ። በጋሞና ዛ በአርባ ምንጭ አካባቢ ደግሞ ደቡብ ኦሞ እንደዛው አንድ ላይ የሰሜን አሁን ወደ ምዕራብ ዞኖችም አንድ ላይ ሆኖ የተለያዩ ክልሎች የሆኑበት ሁኔታ ነበረና ያ መዋቅር ፈርሶ አንድ ደቡብ ክልል የሚባል በነበረበት ጊዜ ህዝቡ የሰማው ያወቀው ነገር የለም። በተለያዩ መንገዶች እንደምንሰማ ከዚህ በፊት ደግሞ ህዝቡን ወክሎ በሰዓቱ የነበሩት ምሁራኖችም የፖለቲካ ሰዎችም እንደሚናገሩት ያሉት የፌዴራል ሰዎች ናቸው ይህን ያደረጉት። ያ ነገር ደግሞ በህዝቡ ዘንድ ትልቅ ጥያቄ ለዘመናት እንዲቀመጥ ያደረገበት ሁኔታ ነው ያለው። ሌላው ግን አሁን በተለይ ባለፈው አንድ አመት ውስጥ እንዲህ አስር እና ከዛ በላይ የሚሆኑ ዞኖች እንዴት ክልል አነሱ የሚለውን በምናይበት ጊዜ በእውነቱ እንግዲህ ህገ መንግስቱ ግልጽ አድርጎ አስቀምጧል። በክልል ለመደራጀት በሚፈልግበት ሰዓት ጥያቄውን በአግባቡ ማቅረብ ይችላል ይላል። ይሄ ምንም ጥያቄ ክሊር የሆነ ነገር ነው። ከዛ በኋላ ያሉት ነገሮች ናቸው እንጂ ነገር ግን የሲዳማን በምናይበት ጊዜ ከዚህ በፊት ለብዙ ጊዜያቶች ሲጠየቅ ህዝቡ ተወያይቶበት አምኖበት ጉዳቱንም ጥቅሙንም አመዛዝ ነው የቀረበው ነገር ነው። ከዛ በኋላ ያሉትን ለምሳሌ ባለፈው አንድ አመት ውስጥ ለውጥ ከመጣ በኋላ የቀረቡትን ጥያቄዎችን በምናይበት ጊዜ መጠየቅ ህገ መንግስታዊ መብታቸውም ቢሆን እውነትም ህዝቡ ተወያይቶበት ነው ወይስ እንደ ፋሽን የተነሳበት? ሲዳማ ስለጠየቀ ወይንም ደግሞ የሲዳማው አንድ ስቴፕ ስለሄደ ነው እኛም መጠየቅ አለብን የሚል እንድምታ ያለው እንደሆነ ነው ብዙ ጊዜ የሚነገረው። ልክ እንደ ፋሽን በቃ እኛም የምንጠይቅ አይነት ነገር ነው እንጂ ህዝቡ በጥልቀት ተወያይቶ ጉዳቱንም ጥቅሙንም ያለውንም ሪሶርሱንም ይሄ ክልል ከሆንኩኝ የሚጠቀመው ምንድን ነው? የሚጎዳው እስካሁንስ የተጎዳውት ምንድን ነው የሚለውን አይቶ ከጠየቀ እኔ በህገ መንግስቱ መሰረት መስተናገድ አለበት የሚል እምነት ነው ያለኝ። ሌላው ደግሞ ቅድም እንደ ተባለው ሀምሳ ስድስት አንደኛ ሀምሳ ስድስቱም ብሄሮች ራሳቸውን ችሎ ዞን እና ወይም ደግሞ ልዩ ወረዳ ሆኖ አይደለም ያሉት። ለምሳሌ ደቡብ ኦሞን በምናይበት ጊዜ እዛ ውስጥ ከአስራ ምናምን በላይ የሆኑ ብሄሮች አንድ ላይ ያሉበት ሁኔታ ነው ያለው እና ከዛ ከዞን እየወጡ ሳይሆን እነሱም በዛ በዞኑ መዋቅር ነው የሚጠየቁት እና ብዙ ጊዜ ሚዲያዎች ላይም ሲነገር ሀምሳ ስድስት ክልል ሊሆን ይጠየቅ ከተባለ ራሱ ሊሆን የሚችልበት መንገድ የለም። ምክንያቱም ደቡብ ኦሞ ውስጥ ያሉት አንድ ላይ ሆኖ ነው የሚጠይቁት እና እዛ ውስጥ ከሀያ እና ከዛ በላይ የሆኑ ብሔርና ብሔረሰቦች ካሉ አንድ ላይ የደቡብ ኦሞ ዞን ምክር ቤት ነው የሚጠይቀው እና እንደዛ መደረግ አለበት። ሁለተኛ አቅም ኖሮ ከተደረገ ምን በበኩሌ ችግር አለው የሚል እምነት የለኝም። ምናልባት ፈርዘር መነጋገር እንችላለን። ከዚህ በፊት ኖርዌይ ነበርኩኝና አምስት ሚሊዮን ኖሮ ወደ አስራ ዘጠኝ ክልል ያላቸው ኖርዌይ እና አቅም ካለ ሕዝቡ በፍላጎቱ ከተደራጀ ብዙ ችግር ይኖረዋል የሚል እምነት የለኝም። ዋናው የኢኮኖሚያችን እና የአቅማችን ጉዳይ ነው የሚል ነው። መልካም እርሱን ጨምሮ ሌሎች ብዙ ጥያቄዎች አብረው ይነሳሉ። የፖለቲካ አስተዳደራዊ መዋቅሮች፣ የኢኮኖሚ ጥያቄዎች እነኚህ ሁሉ ለአንዱ ክልል የሚሰጡት አዎንታዊ ጠቀሜታ ካለ፣ በሌላው በኩል ደግሞ ምን ያሳድራል የሚለውን በሚዛን መመልከት ይጠይቃልና እያንዳንዱ ኢትዮጵያ ውስጥ ያለ ብሔረሰብ በሙሉ ክልሉ የሚል ጥያቄ የሚያቀርብ ከሆነ ወረዳ የሚሆነው የቱ ጋ ነው? ዞን የሚሆነው የቱ ጋ ነው? ሁሉም ክልል ሊሆን ነው ወይ? መመለስ ያለበት ጥያቄ ነው። አቶ ሽመልስ፣ ለእርስዎ ላድርግ ይህን ጥያቄ። እሺ ቅድም ወንድሜ የሰጠው አስተያየት ላይ አንድ ተጨማሪ አስተያየት ማድረግ እፈልጋለሁ። ይሄ የሀምሳ ስድስቱም ብሄረሰቦች ሀምሳ ስድስት ክልል ለመጠየቅ በመርህ ደረጃ በህግ ደረጃ የሚከለክላቸው ነገር የለም። የሚፈቅድላቸውም የሚሰጥላቸውም የለም። መብታቸውን ከጠየቁ በኋላ ይፈቀዳል ነው የሚለው ይሄ ህገ መንግስቱ ላይ ያለው ክፍተት ነው እና ያ ህገ መንግስት ለሲዳማም፣ ለኦሮሞም፣ ለአሪም፣ ለሀመርም ለሁሉም እኩል የሚሰራ ህገ መንግስቱ ነው መሆን ያለበትና ቢቻልና አቂም ቢኖር የሚለው እንትን ፌርም አይመስለኝም። ምክንያቱም ለሲዳማ የሚቻልና ለሲዳማ ሲሰጥ ለጉራጌ የማይሰጥበት ለሌላው ሰጪ ካለ ማለት ነው። በህገ መንግስቱ ከሄድን ግን ህዝቦች ሲጠይቁ በአግባቡ በምክር ቤቶቻቸው አጸድቀው ከመጡ መንግስት ያን ማመቻቸት ፋሲሊቴት ማድረግ ብቻ ነው የሚኖረው ሮልና። ካየነውና ከተፈተሸ አጠቃላይ ከህገ መንግስቱ አንጻር መፈተሽ ነው ያለበት። የኢትዮጵያ በተለያየ ቦታ የሚነሳው መቆሚያ ስለሌለው መቆሚያ እንዲኖረው ሁሉም ተሰባስቦ ልክ እንደ ሌሎቹ የፖለቲካ ችግሮች ተሰባስበው ቁጭ ብለው ሲነጋገሩ ብቻ ካልሆነ እኮ በአንድ ብሔረሰብ ውስጥም እንደገና ክልል ካዋቀርክ በኋላ የሚቀጥለው በጎጥ በአካባቢ እንደገና የዞንና የእንትን ጥያቄ ከፍተኛ ኮንፍሊክት የተነሱባቸው ቦታዎች አሉ። አቶ ሽመልስ ጣልቃ ልግባ፣ ምክንያቱም ቅድም የሰጡት በጣም ሁነኛ መልስ ነው። በሁለታችሁ መካከል የክርክር መንፈሱንም እንዳያጣ ይፈልጋል። ሁለተኛው ሀሳብ ግን ራሱን ችሎ ተነጥሎ ይነሳ ጥያቄ ላቅርብለ ሀምሳ ስድስቱም ማናቸውም በኢትዮጵያ ውስጥ የሚኖሩ ብሔረሰቦች በሕገ መንግስቱ እስከ ይህን ድረስ እርስዎ ክፍተት አለው ይሉታል። ሁሉንም ይፈቅዳል። ማንንም ከአንዱ ለዩ መቀበል የለበትም ነው የሚሉት። እሺ እንዲህ ከሆነ እንደሚባለው ቁጥሮቹ ከፍና ዝቅ ሲሉ እናያለን። ሰማንያ ሁለትም ሰማንያ ስድስትም ይደርሳሉ። በኢትዮጵያ ውስጥ አሉ የሚባሉት የብሔረሰቦች ቁጥር የቱ ጋ ነው? በእርግጥ መቆሚያው ብሔሮች በሙሉ የራሳቸው ክልል እንዲኖራቸው ቀደም ብሎ የተነሱትን የፖለቲካ የኢኮኖሚ ጥቅሞች ያስገኙልኛል የሚል አሳብ ካለ ጥናት ላይ እየተመሰረተም አይደለም። በአብዛኛው ጥያቄዎቹ ሲነሱ በተመሳሳይ ሁኔታ በተለያየ አካባቢዎች የመነሳት መሠረቱ ምን እንደሆነም በርግጥም ለህዝብም ጥርት ብሎ የሚታወቅ አይመስልምና ኢትዮጵያ ሰማኒያ ክልሎች ሊኖራት ነው። ህገ መንግስቱ ነው መሻሻል ያለበት። በምን መልኩ ነው እንደ አገር ከዞን ፍላጎትና ከዞን ጥያቄዎች ባሻገር ጥያቄውን በአግባቡ ለመመለስ የሚደረገው ጥረት ላይ ትስማማላችሁ? ከዚያ ባሻገር እንዴት ነው በእርግጥ ትክክለኛ ትርጉም ያለው ዘለቄታ ያለው መፍትሄ መገኘት የሚችለው? በእርሷ አይን አቶ ሽመለስ። እሺ፣ አመሰግናለሁ። አሁን በእኔ አረዳድ በየቦታው በየአካባቢው እየተነሱ ያሉ የክልል የዞን እና የተለያዩ የመዋቅር ጥያቄዎች የማንነት ጥያቄዎች ብቻ የመዋቅር ብቻ ጥያቄዎች አይደሉም። ኢትዮጵያ ውስጥ በርካታ የሆኑ የፖለቲካ ጥያቄዎች አሉ። እነዛን ጥያቄዎች እንዲፈቱላቸው ህዝቦች በተለያየ መንገድ ይጠይቃሉ። እና እንደዋናነት ይሄ እየተነሳ ያለው ምንጩ ችግሩ ያለው ህገ መንግስቱ ላይ ነው። ህገ መንግስቱ ላይ ህዝቦች በቀጥታ በበቂ ሁኔታ ተወያይተው የመጣ ህገ መንግስት ቢሆን ኖሮ ይሄ ሁሉ ወደ ኋላና ወደፊት እየሄደ የሚያሰቃየን ነገር ባልነበረ ነበረ። ቁጭ ብሎ ሀራሪን ክልል አድርጎ ሲዳማን ሲከለክል የዛ ጊዜ ሁሉም የተሳተፈበት ነገር ቢሆን ኖሮ ጥሩ ነበር። አሁን እኮ ህገ መንግስቱ ውስጥ የራስን በራስ የማስተዳደር ጥያቄ ለመጠየቅ ጥናትም አያስፈልገውም እንዲያጠና ማንም አንዴትም አልተሰጠውም። ማንም ቢያጠናም ህጋዊ አይደለም። ስለዚህ በጥናት ሳይሆን በህዝቦች ጥያቄ ነው። ስለዚህ የህዝቦችን ጥያቄ በጥናት መጣልም አትችልም፣ በጥናት መደገፍም አትችልም። ህዝቦች መጠየቅ ነው ያለባቸው ነው የሚለው ትልቁ። እዛ ህገ መንግስቱ ጋር ነው ክፍተት የሚሆነው እና ያ ህገ መንግስት የተለያዩ ሌሎች ክፍተቶችም ስላሉት መፍትሄ የሚገኘው ለጋራ ለሁሉም የሚጠቅም ህገ መንግስት ስንሰራ ብቻ ነው። እዛ ጋር ነው የሚስተካከለው ነገር የሚስተካከለውና ከዛ ውጭ ያለውን ነገር ግን ማስቆም አሁንም ተጨማሪ መስዋዕትነት እንዲከፍሉ ሰዎች መጠየቅ ነው። ወደዛ ነው የሚወስደን። ስለዚህ የእንጀራ ልጅ አንዱን የሚያደርግ መንግስት፣ አንዱን ደግሞ ልጅ የሚያደርግ መንግስት ኢትዮጵያ ውስጥ እንዲኖር ያስገድዳል ህገ መንግስቱ ባስቀመጠው እራስን በራስ የማስተዳደር መብት መሰረት እና ስለዚህ እኔ የምለው ዞሮ ዞሮ ወደ ህገ መንግስቱ ጋር መጥቶ ህገ መንግስቱ ሁሉም ተሳትፎበት የሁሉን ሀሳብ ያካተተ ሲሆን ይሆናል። ስለዚህ ደቡብ አካባቢ ግን አሁን ባለው እንኳን ሀገሪቱ ውስጥ ባለው ተጨባጭ ሁኔታ እዛ አካባቢ ያሉ ህዝቦች የጋራ ፖለቲካ አቋም ቢኖራቸው አሁን ባለው ክልል ቢመጡና ቢታገዱ ማዕከላዊ መንግስት ላይ ያለው ጉልበት ስለሚኖራቸው ኃይል አሰላለፉን ስለሚቀይሩ ማዕከላዊ ያለው መንግስት አስገድደው ለህዝባቸው የበለጠ በክልል ደረጃ ይሁን በተለያየ በኢኮኖሚ ደረጃ ይሁን በማለት በመዋቅር ደረጃ በተለያየ ፖለቲካ ጥያቄዎች ማስተካከል የሚቻለው በጋራ ሆነው በጋራ ታግለው፣ ለምሳሌ አሁን ከኦሮሚያ የተነሳ ኦህዴድ ወይም በአዲሱ ኦዲፒ ነው ሀገሪቱን እያስተዳደረ ያለው ከአማራም ሳይድ እንደዛ ደቡብ ጋር በየክልል ተገነጣጥለህ ወደ ታች ሄደህ በፖለቲካ ሄደህ ማዕከላዊ መንግስት ጋር ስትነጋገር ስትል አቅም የሌለው ነው፣ ቮልነረብል ነው የሚሆነው። እና ጠንክረው አንድ ላይ ቢሆኑ የበለጠ የክልሉ የሚሆን ሌሎች ጥያቄዎች የበለጡ ይመለሳሉ የሚል እምነት ነው ያለው። እና ወደ መተባበር ብሄር ነው፣ ግን ህዝቦች እስከፈለጉ ድረስ ደግሞ መፈቀድ ነው ያለበት። ይሄ ወደ ተለየ አደጋ፣ ወደ እልቂት፣ ወደ እርስ በርስ ግጭት ይወስደናል የምንል ከሆነ ደግሞ ወደኋላ ተመልሰን ምንጩን ማስተካከል ነው። ምንጩ ደግሞ ህገ መንግስቱ ነው። ህገ መንግስቱን ደግሞ ቁጭ ብለን ተወያይተን አስተካክለን ለቀጣይ ለሶስት፣ ለአራት፣ ለአምስት ትውልድ የሚሆን አይነት ሰርተን እስካልሄድን ድረስ አሁንም ይሄም ጥያቄ አያቆምም፣ ግጭቶች አያቆሙም፣ ሰዎችም እርስ በርስ ወደ እልቂት የሚወስደውን መንገድ አያቆምም። ይሄን ማለት ነው የምንፈልገው። አመሰግናለሁ። መልካም። አቶ ሽመልስ አጣብቅኙት የሚከቱትን አከራካሪ ጉዳዮች ብቻ ሳይሆን ይልቁንም ገና ከመነሻው የህገ መንግስታዊ መብት ነው መከበር አለበት፣ ሰዎች እድል ማግኘት አለባቸው ብለው የሲዳማን ክልል ጥያቄ የሚፈቅዱትን ያህል ወደ ግጭት ሊያመራ እንደሚችል እና መቆሚያም እንደሌለው ይስማማሉ ህገ መንግስቱ ክፍተት አለው ነው የሚሉት ስለዚህ ጥያቄውን ያጎላዋል ብዬ አስባለሁ አቶ ጸጋይ እርስዎ ምን ይላሉ እንግዲህ በኢትዮጵያ ውስጥ ላለው ችግር አንድ ይሄ ነው ማለትም ችግራችን ውስብስብ እንደሆነ መጠን መልሶችም ውስብስብ እንደሆኑ ነው እኔ ማስበውና ለምሳሌ በተለይ የክልል ጥያቄንም በምናይበት ጊዜ አንዱ የሚጠይቅበት ዓላማና ምክንያት ምናልባት ለሌላው ተመሳሳይ ምክንያት ላይሆን ይችላል። ለምሳሌ የስዳማን በምናይበት ጊዜ የመጀመሪያው የማንነት ጉዳይ ነው። እሱ እየደበዘዘ የመጣበት ሁኔታ ነው ያለው። ያ ደግሞ ህዝቡ ከዚህ በፊት ይታገልለት የነበረ ዓላማ ስለሆነ አንደኛው ምክንያት ህዝቡ እሱ እንዲመለስለት ይፈልጋል። የማንነት ጉዳይ፣ የኢኮኖሚ ጉዳይ ነው። በኢኮኖሚ በምናይበት ጊዜ የበጀት ቀመሩ ተመድቦ ከክልል ለምስከ ፌደራል ሲመጣ ወደ ክልል ይመጣል። ክልል ደግሞ ወደ ዞኖች ሲያከፋፍል ብዙ ኮንሲደር የሚያረጋቸው ነገሮች አሉ። ከነዛ ውስጥ ለምሳሌ ያ ዞን ወይም ደግሞ ያ ወረዳ ወይ ልዩ ወረዳ ከማዕከሉ ምን ያህል ነው የሚርቀው የሚለው አንዱ ኮንሲደር የሚያደረጉት ነገር ነው። ሁለተኛ የእድገት ደረጃ ለምሳሌ አንድ ዞን በውስጡ ያለው ሪሶርሱ ምኑ ምኑ ምን ያህል ነው ያ አንድ በደንብ የተሻለ አድጓል የሚባለው እና ለምሳሌ ገና እያደገ ያለ አካባቢ ካለ ለሁለቱም እኩል የማይመደብበት ሁኔታ ነው ያለው እና እነዚህ ነገሮች ከዚህ በፊት ሲዳማ አንደኛ፣ ለማከሉ በጣም ቅርብ ከመሆኑ አንጻር፣ ሁለተኛ ደግሞ ሪላቲቭሊ ደቡብ ውስጥ ካሉት ዞኖች ወይም ደግሞ ወደ ሩቅ በምናሄድበት ወደ ኦሞም ሆነ ወደ ቤንች ማጂ ወደዛ አካባቢ ካሉት አንዳንድ አካባቢዎች የተሻለ የቡና ምርትም አለ ሌሎች ሌሎች ሰብሎችም የሚመረቱበት አካባቢ ስለሆነ በልማትም የተሻለ ነው በሚል ምክንያት ወደ ሲዳማ መመደብ ያለበት በጀት ወደዛ ፈሰስ የሚደረግበት እና ሌሎች እንዲያድጉ እንዲለሙ የሚደረግበት ሁኔታ ነው ያለው። በዚህ በኩል ደግሞ እንደዛ በመደረጉ ህዝቡ ተገቢውን ሰርቪስ አያገኝ የሚቀርበት ሁኔታ ነው ያለው እና ይሄ አንዱ ምክንያት ነው። ምናልባት ይሄ ለሌላው ትልቅ ምክንያት ላይሆን ይችላል፣ ክልልነትን ለመጠየቅ። ሌላው ደግሞ በፌደራል ደረጃ የስልጣን ክፍፍልን በምናይበት ጊዜ ብዙ ጊዜ ህዝቦች በህዝቦቹ በህዝቦች ብዛት እንዲሁም በኢኮኖሚ ወይንም ደግሞ በሌላ ነገር መወከል ይፈልጋሉ። አካባቢያቸውንም ሰርቭ እንዲያደረጉ የአካባቢውንም ድምጽ እዚያ በፌደራል ደረጃ እንዲሰማ ከተፈለገ በበቂ መንገድ እና በበቂ ሁኔታ መወከል ይፈልጋሉ እና እነዚህ ነገሮች ለሌሎች ክልል ለመጠየቅ ምናልባት በቂ ምክንያቶች ላይ ሆኑ ይችላሉ። ሲዳማ ግን እነዚህ ናቸው እና ይሄ ጥያቄ ክልልን ያስቆም ይችላል። ይህን ማድረግ ሊሰጥ ሊያደርግ ይችላል። ለምል ወጥ የሆነ ነገር እንትን ማድረግ አንችልም። ሌላው ምናልባት ህገ መንግስቱ ላይ ክፍተት አለ ብዙ ያው ብዙ ስወራ አለን። የትኛውም ሀገር ህገ መንግስት ክፍተት ሊኖረው ይችላል። እሱን የሚመለከታቸው በህገ መንግስቱ እንዴት አመንድ ይደረጋል በምለው በህገ መንግስቱ በተቀመጠ መንገድ ይታያል የሚል እምነት አለኝ። ከዛ ውጭ ግን ብዙ ክልሎች ለሚጠየቁበት ይሄ ነው የሚባል ምክንያት ወጥ የሆነ ስለሌለ ወጥ የሆነ መልስ ይገኛል የሚል እምነት የለኝም። የሀገራችን ችግር ውስብስብ ከመሆኑ አንጻር ምን መልሳቸውም መልሶች ወይም ደግሞ ሶሉሽኖች የምናመጣቸውም እንደዛ ውስብስብ የሆነውን ችግራችንን አድሬስ የሚያደርጉ የሚመልሱ መሆን አለባቸው የሚል እምነት ነው ያለን። መልካም ውስብስብ ችግሮች ናቸው። በእርግጥ ብዙ መመርመርም ብዙ ማጥናትም ለህዝብም ግልጽ ማድረግና ና ቅርብ ማድረግ ይጠይቃል። ጥያቄው የት ይቆማል የሚለው አነጋጋሪ ሀሳብ አሁንም እንዳለ ነው። ሽመልስ ኬታንቸው፣ አቶ ጸጋዬ ሳሙኤል ጊዜያችሁ ሁለታችሁንም አመሰግናለሁ። አመሰግናለሁ ኛሉላ መልካም ጊዜ ሆነ። አመሰግናለን። እኛም አድማጮች የምትከታተሉት የቀዳሜ ምሽት ፕሮግራማችንን ነው። አሁን ወደ አዝናኛችሁ የሙዚቃ ቀና ሰላም ሰላም ሰላም ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች በያላችሁበት ሳምንት ሳምንታዊ የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም ቆየት ያሉ የተለያዩ ምርጥ ምርጥ ዜማዎችን ይዤላችሁ ቀርቤ ያለሁ መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁኝ በቀጥታ ወደ ዜማችን እናመራለን። የመጀመሪያው ዜማ ሀፒ የተሰኘው የፋሬል ዊሊያም ዜማ ነው የተሰኘው በፋሬል ዊልያም ዜማ ነው የምሽት ፕሮግራማችንን የጀመርነው በዚህ ዜማ ያልደነሰ የለም ዜማው ከ13 ነጥብ 9 ሚሊዮን በላይ ቅጂ ተቸብችቧል በዓለም ዙሪያ ወደሚቀጥለው ዜማ ስናመራም እንደዚሁ ቆየት ያለ ዜማ ነው ብሌቭ የተሰኘውን የሸርን ዜማ ነው የምናደምጠው ሸርን ዜማ ነበር ያደመጥ ነው። ይህ ዜማ ከወጣ ሀያ አመታት ቢያልፉም አሁንም ድረስ ተወዳጅነቱ እንዳለ ነው። የሰባ ሶስት አመቷ የእድሜ ባለጸጋ ሸር አሁንም ከሙዚቃው መድረክ አልጠፋችም። አዲስ አልበም ለማውጣት በስራ ላይ እንደምትገኝ ታውቋል። በመቀጠል ደግሞ ባንግ ባንግ እያሉ ሶስት ታዋቂ ድምፃውያን ጄሲ ጄ፣ አሪያና ግራንዴና ኒኪ ሚናጅ የሚጫወቱትን ዜማ እናደምጣለን። ባንግ ባንግ ሚዛ ድምፃዊ ጄሲጄ ከአሜሪካኖቹ አሪያና ግራንዴና ከኒኪ ሚናጅ ጋር በጋራ የተጫወቱትን ዜማ ነበር ያደመጥ ነው። በመቀጠል ደግሞ ቲምበር የተሰኘውን ፒትቦል በኪሻ ታጅቦ የሚጫወተውን ዜማ እናደምጣለን። you <laughs> የተደረገበት ፒትቦልም ቲምበር የተሰኘውን ዜማውን ነበር ያደመጥ ነው። ኪሻ ነች ያጀበችው። ይህ ዜማ እንደወጣ ለሶስት ተከታታይ ሳምንታት በአሜሪካን የሙዚቃ የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ ሰንብቷል። በዩናይትድ ስቴትስ ብቻ ሳይሆን በሌሎችም በርካታ ሀገራት የሙዚቃ ሰንጠረዥ ላይ የበላይነቱን ይዞ እንደነበር የሚታወስ ነው። ባድ ሮማንስ ትለናለች ሌዲ ጋጋ በመቀጠል Yeah, Lady Gaga and Zimmer Matro Bombastic, Shaggy Mr. Bombastic, we want to some bombastic romantic fantastical lover Shaggy ah. Mr. Lova Lova Vallova am mm. no, Mr. Lova Lova Girl Mr. Lova Lova Falova am mm. no, Mr. Lova Lova she call me Mr. Bombastic, tell me fantastic Touch me on me box, she says I'm Mr. Ro Ro, Monty, call fantastic Touch me on me box, she says I'm Mr. Row Smooth, just like a silk Soft and cuddly, hug me up like a quilt I'm a lyrical lover, now take me thin or filled With my sexual physique, you know me well, Bill, do me and just like a turtle crawling out of my shell, can you captivate my body, put me under a spell? With your couscous perfume, I love your sweet smell. You're the young, the young girl who can ring my bell and I can take rejects and so you tell me go to well and boom, i am stick Mr. Boom, Boom, Gee, wees, baby, please. Let me take you to an island of the sweet, cold breeze. You don't feel like drive, well, baby, hand me the keys, and I will take you to a place and set your mind at ease. Don't you stick to my foot bottom, <laughs> baby, please. Don't you play with my nose, cause I'm a and sneeze. Well, are you are the bun, and are me are the cheese. And if i me, i the rice, well, baby, love you the peas. I'm bombastic, <laughs> <laughs> and the she says, I'm Mr. Oh, oh, romantic Monty, tell me fantastic. Touch me, nami, She says, I'm Mr. Boom, Boom, Boom. Basti tell me fantastic. Touch me, nummy box. She says, I'm Mr. Oh, oh, romantic Monty, tell me fantastic. Touch me, nummy box. She says, I'm Mr. Boom, Boom. I say, give me your loving. Tell your loving, well, good. I want your loving. Can't be it like you should. I give me your lovin' Girl, your loving, well. Good, Good, I want you loving, y'all you remember the ooh, you like to kiss and caress uh, Rock down every strand of your bandages uh, I'm bombastic, rated as the best uh, The best you should get, nothing more, nothing less uh, Give me your digits, uh, chat on your address I'll bet you confess, when you put me to the test That I'm bombastic, feel yeah. me fantastic mm -hmm. not on the boxes and says i uh, Mr. Rose mr says, Mr. Romantic, she a Fantastic, touch me on the back. She says, Mr. Bombastic, why? Girl, your admiration, it'll eat me from the start With such physical attraction, girl, you know to feel the spark I want a few words, now go tell you no sweetheart. Now go la la ba la ba la I'll get straight to the point, like a horror-horror-dart Humble you down on me jacuzzi and get some bubble bath Only song you will hear is the beating of my heart And we will, mmm, and have some sweet pillow talk I'm bombastic, can me fantastic But ring on me box, it says I'm Mr. Rose ቦምባስቲክ የታዋቂውን የጃማይካ ሬጌ ሙዚቀኛ ተጫዋች ሆነውን የሻጌን ቦምባስቲክ የተሰኘውን ዜማውን ነበር ያደመጥ ነው። ቦምባስቲክ እንደ አውሮፓውያን አቆጣጠር በ1995 ያወጣው የሶስተኛ የስቱዲዮ አልበሙ መጠሪያ ስም ነው። የተከበራቸው የሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለ ቆያችሁ አመሰግናለሁ። ሀንጋ በተሰኘው በማዶና ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ንሰንብት። ደሳለኝ መኮንን Baniba Chao. Time goes back, so Time goes back, so አመሰግናለሁ። ለሙዚቃ ቃና ዝግጅቱ የማጠቃለያ ዜና ላሰማችሁ። የኢትዮጵያው ገዢ ጥምረት የኢህአደግ ሥራ አስፈጻሚ ኮሚቴ የግንባሩን ውህደት ዛሬ አጽድቋል። የግንባሩን ውህደት በአብላጫ ድምፅና በስድስት ተቃውሞ የወሰነው የሥራ አስፈጻሚ ኮሚቴው ዛሬ ባካሄደው ስብሰባ ነው። ህብረ ብሔራዊ ፌዴራሊዝም ተጠናክሮ በሚቀጥልበትና የራስ አስተዳደር በሚጎለብትበት ሁኔታ ላይ ትኩረት ሰጥቶ በዝርዝር መወያየቱን ፋና ያነጋገራቸው የግንባሩ ስራ አስፈጻሚ ኮሚቴ አባላት አመልክተዋል። አዲሱ ውህድ ፓርቲ የሁሉንም ብሔር ብሔረሰቦች ፍትሐዊ ውክልና ያለበት እንዲሆን የስራ አስፈጻሚ ኮሚቴው መምከሩም ተነግሯል። የስራ አስፈጻሚ ኮሚቴው ውይይቱም ነገም እንደሚቀጥልና ለአዲሱ ፓርቲው በተረቀቀው ፕሮግራም ላይ እንደሚወያይ ዘገባው አክሎ ጠቁሟል። በነገው ምሽት ዝርዝር ዘገባዎችንና ትንታኔዎችን ይዘን እንመለሳለን። ከሰሞኑም የኢራን መንግስት የነዳጅ ዋጋን ወደ እጥፍ በሚጠጋ መጠን በመጨመሩ በሀገሪቱ ስድስት ከተሞች ውስጥ ተቃውሞ ተቀስቅሷል። የሰው ቅሬታ በኢንተርኔትና በማኅበራዊ መገናኛዎች ላይም እጅግ በርትቶ መውጣቱ ታውቋል። እስራኤል ዛሬ ጋዛ ሰርጥ ላይ የአየር ድብደባ አካሄዳለች። ድብደባው የተፈጸመው ከትናንት በስቲያ ሐሙስ ተኩስ የማቆም ስምምነት በተደረሰበት ሁኔታ ነው። የእስራኤል መንግስት ዛሬ ባወጣው መግለጫ ድብደባውን ያደረሰው ሐማስ ከሚቆጣጠረው አካባቢ ሁለት ሮኬቶች ከተተኮሱ በኋላ መሆኑን አመልክቷል። ሆንግ ኮንግ ውስጥ ሁከት እንዲቆመና ስርዓት እንዲመለስ ፕሬዚደንት ሺጂንፒንግ ቀጥተኛ ማስጠንቀቂያ ካወጡ በኋላ የከተማይቱ አስተዳደር በጸረ መንግስት ሰልፈኞች ላይ የሚወስደውን የብተና እርምጃ ሳያጠናክር እንደማይቀር ተገለጸ። ፕሬዚደንት ጂንፒንግ ማሳሰቢያውን ያወጡት ለስብሰባ ከሚገኙበት ከብራዚል ሆነው መሆኑ ተገልጿል። የምሽቱ ዝግጅት በዚሁ አበቃ። ጤና በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ሬዲዮ ኤፍኤም 94.3 እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬው ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አዳኝ ፍሳዬ ነኝ ከፕሮግራሙ አቀናባሪ ንጉሱ ታምሬ ጋር በዚሁ እንሰናበታለን ነገሁ